የቀድሞ ፕሬዚደንት ዶናልድ ትራምፕ ከ2016 ምርጫ በፊት ሊጎዳቸው የሚችል መረጃ እንዳይወጣ ለማድረግ ከገንዘብ ወጪ ጋር የተያያዙ መረጃዎችን አጭበርብረዋል በሚል ተወንጅለው ባለፈው የግንቦቱ ወር በተካሄደው የክስ ሂደት ቁጥራቸው 34 የሚደርሱ ከባድ ወንጀሎች ጥፋተኛ ሆኖ ተገኝተዋል። የቅጣት ውሳኔያቸውም የምርጫ ሂደቱ እስኪጠናቀቅ ድረስ እንዲዘገይ ተደርጎ ነበረ። አሁን እርሳቸው ተመራጭ ፕሬዚደንት በመሆናቸው የክስ ጉዳዮቹን በተመለከተ የሚቀጥለው ደረጃ ምን ሊሆን እንደሚችል ግልጽ አልሆነም። ቲናትሪን በጉዳዩ ላይ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው አቀናብሮታል። መራጩ ፕሬዚዳንት ዶናልድ ትራምፕ ጥፋተኛ ሆነው በተገኙባቸው ወንጀሎች ይፈረድባቸው ይሆን? የቀድሞ የዩናይት ስቴትስ ፕሬዚዳንትና ጥፋተኛ ሆኖ የተገኘ ወይም የተፈረደበት ወንጀለኛ የሆኑት በቅርቡም የፕሬዚዳንትነት ስልጣን የሚረከቡት ዶናልድ ትራምፕ ክስ ሂደት ጋር የተያያዘ ያልተለመደ ሁኔታ ከግምት በማስገባት መልስ የሚሻው የኒውዮርክ ግዛት ዳኛ ዋን ምርሻን የሚመልሱት ጥያቄ ነው። ከ2016 ምርጫ በፊት ሊጎዳቸው የሚችል መረጃ እንዳይወጣ ለማድረግ ሲሉ የወሲብ ፊልም ተዋናይዋ ስቶርሚ ዳንኤልስ የከፈሉትን ክፍያ ለመደበቅ ከምርጫ ወጪ ጋር የተያያዙ መረጃዎችን በማጭበርበር በ34 የወንጀል ክሶች ጥፋተኛ ሆነው ተገኝተዋል። ይሁንና የፍርድ ውሳኔው በተደጋጋሚ ለሌላ ጊዜ ሲተላለፍ የቆየ ሲሆን በጥቅምት 26ቱ ምርጫ ማሸነፋቸው የክስ ሂደቶቹን መቀጠል አጠራጣሪ አድርጓል። ፕሮፌሰር አና ኮሚኒስኪ በኒውዮርክ ዩኒቨርሲቲ የህግ ትምህርት ቤት መምህርት ናቸው። Trump's sentencing is going to move forward at all በእውነቱ ዋናው ጉዳይ የትራምፕ የቅጣት ውሳኔ ሂደት ይቀጥል አይቀጥል ማወቁ ላይ ነው። ይህ ደግሞ ስልጣን ከመረከባቸው በፊት ወይንም ከዚያ በኋላ ይሆናል አሊያም ጉዳዩ እንዲቋረጥ ይደረጋል የሚለውንም ይጨምራል። የትራምፕ ጠበቆች ባለፈው የሐምሌ ወር ጠቅላይ ፍርድ ቤቱ የሰጠውን ያለመከሰስ ፕሬዚዳንታዊ መብት ተከትሎ ጉዳዩ ሙሉ በሙሉ ውድቅ ሊደረግ ይገባል በማለት ይከራከራሉ። ይሁንና የማንሃታኑ አቃቤ ሕግ አልቪን ብራግ በበኩላቸው ከህዝብ የተውጣጡ ዳኞች የጥፋተኝነት ውሳኔውን ያሳለፉት ጠቅላይ ፍርድ ቤት ለፕሬዝዳንቶች ያለመከሰስ መብት የሚሰጠውን ይህን ውሳኔ ከማሳለፉ አስቀድሞ ሲሆን፣ ትራምፕም በጊዜው ፕሬዝዳንት አልነበሩም ሲሉ ይከራከራሉ። አቃቤ ሕግ ብራግ ትራምፕ ከተመረጡ በኋላም ለዳኛው በጻፉት ደብዳቤ የትራምፕ ጠበቆች ክሱ ውድቅ እንዲደረግ የሚያደርጓቸው ሙከራዎች እንደሚቃወሙ፣ ነገር ግን የትራምፕ የስልጣን ዘመን እስኪያልቅ ድረስ የቅጣት ውሳኔውን ለማዘግየት ፈቃደኛ መሆናቸውን አመልክተዋል። ፕሮፌሰር ክሌር ፊንክልስቴን በፔንሲልቬንያ ዩኒቨርሲቲ የሕግ ትምህርት ቤት መምህርት ናቸው። ዳኛው ሁዋን ማርሻን ከሳሽ አቃቤ ሕጉ ካቀረቡት ሐሳብ ጋር ከተስማሙ ተከሳሹ የዩናይትድ ስቴትስ ፕሬዝዳንት ከሆኑበት ያልተለመደ ሁኔታ አንጻር ፍትሃዊ የፍርድ ሂደት በሚባለው አካሄድ በመቀጠል ጉዳዩ ዶናልድ ትራምፕ የሥልጣን ዘመናቸው እስከሚያበቃበት 2029 ድረስ ሊቀመጥ ይችላል። ይህ ክስ ተመራጩ ፕሬዚዳንት ትራምፕ የተከሰሱበት ብቸኛ ጉዳይ አይደለም። ልዩ አቃቤ ሕግ ጃክ ስሚት ያቀረቡት ሚስጢራዊ ሰነዶችን በአግባቡ ካለመያዝና ሌላ የምርጫ ጣልቃ ገብነት ጋር የተዛመደ ክስ ሁለት የፌዴራል ጉዳዮች አሉ። በስልጣን ላይ ያሉ ፕሬዝዳንቶች በወንጀል ሊከሰሱ አይገባም በሚለው የፍትህ ሚኒስቴር ፖሊሲ መሠረት ጉዳዩ እየተጠናቀቀ ሲሆን በጆርጂያ ክፍለ ግዛት ከምርጫ ሂደት ጣልቃ መግባት ጋር የተዛመደው ክስ ግን ከፌዴራል መንግስቱ ሥልጣን ውጭ ነው። አሁንም የፔንስልቬንያ ዩኒቨርሲቲዋ የሕግ ፕሮፌሰር ፊንከልስቲን ከቴክኒክ አኳያ የጆርጂያ ክፍለ ግዛቱ ሕግ የፍትህ ሚኒስቴር ፖሊሲ ሳይገድበው ለመቀጠል ነፃ ነው፣ ነገር ግን በእርግጥ ያንን ማካሄድ ይቻላቸዋል። ተከሳሹ የዩናይትድ ስቴትስ ፕሬዚዳንት ሆነው በማገልገል ላይ ሳሉ የዋይት ሀውስን ትብብር የሚጠይቀውን የፍርድ ሂደት የዶናልድ ትራምፕን ትብብር ለማግኘት ማሰልስ ይቻላልን? በዚህም የተነሳ ከአሁን ቀደም ታይተው የማያውቁት እነኚህ እጅግ የተለዩ የሚሰኙ ሁኔታዎች የፍትህ ሂደቱን ከዚህ ቀደም ወዳልታወቅና ወዳልተፈተሸ አቅጣጫ መርተውታል።